የሲቪል ማህበራት በዲሞክራሲ ግንባታ፣ ሰብዓዊ መብት አጠባበቅ ያላቸው ሚና በተመለከተ በአቶ ደበበ ኃይለ ገብርኤል የቀረበ ጥናታዊ ጽሑፍ በተሳታፊዎቹ ውይይት ተካሂዶበታል። አቶ ተሻለ ደርሰህ የድርጅቱ ዋና ስራ አስኪያጅ ለዶቸቨለ ተከታዩን ብለዋል። አንድ ሀገር ውስጥ ዲሞክራሲ አለ ከተባለ ቢያንስ ሶስት ነገሮች መሟላት መቻል አለባቸው። አንደኛው ጠንካራ ተቃዋሚ ፓርቲ መኖር አለበት። ሁለተኛ ቫይብራንት ሲቪል ሶሳይቲ መኖር አለበት። ሶስተኛ ኢንዲፔንደንት ሚዲያ መኖር አለበት። ስለዚህ የዚህ አካል የሆነው ቫይብራንት ሲቪል ሶሳይቲ ለመፍጠር በሚደረገው ጥረት የሲቪክ ማህበራቱ ያለባቸው ችግሮችና መልካም አጋጣሚዎችን በተመለከተ ነው ያዘጋጀ ነው። እና እንደምታየው በጣም ደስ የሚል ውይይትና ጥሩ ፔፐር የቀረበበት ነው። እና ፍሬድሪክ ኤበርት ስቲፍቱንግ ጋር በመተባበር ነው ቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ፕሮግራም ያዘጋጀው። የፍሬዴሪክ ኤቨርት ፋውንዴሽን የኢትዮጵያ ተወካይ ሚስተር ኮንስታንቲን ግራንት ለዶቼ ቬለ በሰጡት ቃል የኢትዮጵያ ተባባሪያችን የሆነው ቪኮድ ጋ በመሆን የሲቪል ማህበራት በዲሞክራሲ ግንባታ፣ ሰብአዊ መብት አያያዝና እንዲሁም በመልካም አስተዳደርና ልማት ሚናቸው ምንድን ነው የሚል አውደ ጥናት ነው ያዘጋጀ ነው። በዚህ ጉዳይ ላይ ለመወያየት ከተለያዩ የፖለቲካ ፓርቲና የሲቪል ማህበረሰብ የተውጣጡ ተሳታፊዎች መጥተው በ Um, to discuss about these uh, important questions ከተሳታፊዎቹ የመድረክ ዋና ጸሐፊ የሆኑት አቶ ካህታይ ዘገየን አነጋግርናቸው ነበር። የሲቪል ሶሳይቲ መዳከም እንዳለ በቀረበልን ጥናታዊ ጽሑፍ መሰረትም ብዙ ችግሮች እንዳሉና የፖለቲካ ምህዳሩ እንደተጣበበ ነው የሚያሳየው። ይህ ደግሞ መድረክ ከያዘው አቋምና ፕሮግራም በጣም የሚመሳሰልና በጣም ተቀራራሪ ነገር ነው። መድረክም ለዚህ አንዱ ከሚታገለት አላማ የሲቪል ሶሳይቲ መጠናከርና በሲቪል ሶሳይቲ የሚመጡ ቻለንጅስ ለህብረተሰቡ ና ለአገር የሚጠቅሙ ነገሮችን በሙሉ መንግስት ማስተናገድ እንዳለበት ነው። ስለዚህ ከኛ አቋምና ፕሮግራም የሚሄድ ነው። በአዲስ አበባ ዩኒቨርሲቲ የሰብአዊ መብት ማዕከል ሌክቸረር የሆኑት ዶክተር ጌታሁን ካሳ በበኩላቸው ተከታዩን ብለውናል። የማህበራትና የበጎ አድራጎት ድርጊቶች እንቅስቃሴ በኛ ሀገር ከጎረቤት ሀገሮቻችን እንኳ ሲነጻጸር ደካማ ነው። ድሮውንም የህግ ማዕቀፉ መውጣት ደግሞ ይበልጥ አሉታዊ ተጽዕኖ አሳድሮበታል። የህግ ማዕቀፉ እንደ አሉታዊ ነገር መታየት የለበትም በራሱ አዎንታዊ ነው። ግልጽ የሆነ በጎ አድራጎት ድርጅቶችና ማህበራት የሚመሩበት አሰራርና ህግ መኖሩ። አሁን ችግሮቹ የሚሆኑት ወደ ህጉ ዝርዝር ስንገባ ግን አንዳንዶቹ የበጎ አድራጎት ድርጅቶችና ማህበራትን ከማጠናከርና የተመቻቸ የስራ ሁኔታ ከመፍጠር ይልቅ ተጽዕኖ የሚያሳድርባቸው ይዘትም ስላለው ለዚህ ይመስለኛል ይሄ ውይይት የተነሳው። እንደዚህ አይነት የዲሞክራሲና ሰብዓዊ መብት አያያዝ የሚያነቃቁ የሲቪል ማህበራት ተጠናክረው እንዲሄዱ መንግስት ያሉትን ማነቆዎች ማሻሻል እንዳለበት ተሳታፊዎቹ በውይይቱ ተናግረዋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።